Agarinya report. የታላቁ የኢትዮጵያ ህዳሴ ግድብ ሁለት ተጨማሪ ተርባይኖች ስራ መጀመራቸው ይፋ ተደረገ። ጠቅላይ ሚኒስትር አብይ አህመድ ሰሞኑን የኢትዮጵያ የህዳሴ ግድብ ሶስተኛውና አራተኛው ተርባይኖች ስራ መጀመራቸውን በማህበራዊ ትስስር ገጻቸው ይፋ አድርገዋል። ጠቅላይ ሚኒስትሩ እንዳሉት ሌሎች ዩኒቶችም በተቀመጠላቸው እቅድ መሰረት በመከናወን ላይ ይገኛሉ። ታላቁ የኢትዮጵያ ህዳሴ ግድብ ሁለት ተርባይኖች በየካቲትና ነሐሴ ወር 2014 ዓ ም ኃይል ማመንጨት መጀመራቸው ይታወሳል። የካቲት ወር 2014 ዓ ም ግድቡ ካሉት ተርባይኖች ውስጥ አንዱ የሆነውና ዩኒት 10 በሚል መጠሪያ የሚታወቀው ተርባይን 27 ሜጋዋት ኃይል ማመንጨት መጀመሩ ይታወሳል። ግድቡ ካሉት ሌሎች 13 ተርባይኖች መካከልም ዩኒት 9 የሚባለው ተርባይን ደግሞ በዚያው ዓመት ነሐሴ ወር ላይ ኃይል ማመንጨት ጀምሯል። ታላቁ የኢትዮጵያ ህዳሴ ግድብ ከዚህ ቀደም ኃይል ማመንጨት የጀመሩ ሁለት ተርባይኖች በአጠቃላይ 540 ሜጋዋት የኤሌክትሪክ ኃይል እያመነጩ እንደሆነ በወቅቱ መገለጹ ይታወሳል። ሰሞኑን ኃይል ማመንጨት የጀመሩት ሁለቱ ተርባይኖች ደግሞ ግድቡ የሚያመነጨውን የኤሌክትሪክ ኃይል መጠን በሁለት እጥፍ የሚያሳድጉ የሚያደርጉት ይሆናሉ። የኢትዮጵያ ኤሌክትሪክ ኃይል ከሰሞኑ የ2016 ዓ ም በጀት ዓመት አፈጻጸሙን አስመልክቶ በሰጠው ጋዜጣዊ መግለጫ ኢትዮጵያ ካመረተችው የኤሌክትሪክ ኃይል ውስጥ ህዳሴ ግድቡ 17 በመቶ ድርሻ እየሸፈነ ነው ብሏል። በ2016 በጀት ዓመት 2522 ጊጋዋት ሰዓት ኃይል ማመንጨት መቻሉን ያስታወቀው የኢትዮጵያ ኤሌክትሪክ ኃይል ከመነጨው ኃይል ውስጥ ጊቤ 3 የኃይል ማመንጫ ጣቢያ የ34 በመቶ፣ የህዳሴ ግድቡ ደግሞ 17 በመቶ፣ እንደዚሁም የበለስ ኃይል ማመንጫ የ9.6 በመቶ ድርሻ እንደነበራቸው ጠቁሟል። በተያያዘ ዜና የህዳሴ ግድቡ በተጨማሪ የውሃ ማስተንፈሻ በሮች ተከፍተው በሰከንድ 2800 ሜትር ኪዩ ውሃ ማፍሰስ መጀመራቸውን ጠቅላይ ሚኒስትር አብይ አህመድ አስታውቀዋል። ታላቁ የኢትዮጵያ ህዳሴ ግድብ የውሃ ፍሰትን በመቆጣጠር የጎርፍ አደጋ ስጋትን በመቀነስ ለታችኛው የተፋሰስ ሀገራት በተለይ በድርቅ ዘመን መጠኑ ያልዋዠቀ የውሃ አቅርቦት እንዲደርሳቸው ያደርጋልም ሲሉ ገልጸዋል። ይህ የተመዘነና የተመጣጠነ የውሃ ልቀት ግብርናን፣ የኃይል ማመንጨት ስራን በቀጠና ያሉ የሀብት አጠቃቀም ምጣኔን ለማጎልበት በእጅጉ ይጠቅማልም ሲሉ አስታውቀዋል። አሊባባ በኢትዮጵያ በቅርቡ ስራ ሊጀምር ነው። የቻይናው አሊባባ የበይነመረብ የሸቀጦች የጅምላ መገበያ ኩባንያ በኢትዮጵያ ለመሰማራት ዝግጅት ላይ መሆኑን ሰሞኑን አዲስ አበባ ላይ ባዘጋጀው መድረክ ይፋ አድርጓል። በኢትዮጵያ ግብይት ለመጀመር ከኢኖቬሽንና ቴክኖሎጂ ሚኒስቴር ጋር ከስምምነት ላይ የደረሰው የአሊባባ ኩባንያ አካል የሆነው አሊ ኤክስፕረስ የተሰኘው ኩባንያ እንደሆነ ተገልጿል። ኩባንያው በኢትዮጵያ ገበያ ውስጥ መሰማራቱ ለሸማቾችና ነጋዴዎች በዓለም ገበያ ምርቶችንና አገልግሎቶችን ለ ለመገበያየትና ኢትዮጵያን ይበልጥ ወደ ዓለም አቀፉ ንግድ ለማስገባት እንደሚያስችል የኢኖቬሽንና ቴክኖሎጂ ሚኒስቴር አስታውቋል። የኢትዮጵያ አየር መንገድ ኩባንያው የበይነመረብ መገበያያ አገልግሎት የሚሰጥበት ማዕከልም አዘጋጅቷል ተብሏል። መንግስት የውጭ ኩባንያዎች ኢትዮጵያ ውስጥ በችርቻሮና በጅምላ ንግድ እንዲሳተፉ በቅርቡ መፍቀዱ ይታወሳል። በሶስተኛ ወገን የተሽከርካሪ መድህን ላይ ከፍተኛ ማሻሻያ ተደረገም። አዲሱ የሶስተኛ ወገን የተሽከርካሪ መድህን ፖሊሲ ከነሐሴ 16 ጀምሮ በሰው ላይ የሚደርስ የሞትና የአካል ጉዳት ካሳ ከ40 ሺ ብር ወደ 250 ሺ ብር ከፍ እንዲል አድርጓል። በንብረት ላይ ለሚደርስ ኪሳራ ደግሞ 100 ሺ ብር የነበረው የካሳ ክፍያ ወደ 200 ሺ ብር ከፍ ያለ ሲሆን የአስቸኳይ የሕክምና ክፍያም 15 ሺ ብር እንዲሆን ተወስኗል። አዲሱ ደንብ የሕዝብ ትራንስፖርት ሰጪ ኮድ 3 ሚኒባሶች 11292 ብር እንዲሁ አውቶቡሶች ከ7000 እስከ 11500 ብር አረቦን እንዲከፍሉ ተመን አስቀምጧል። የካሳ ክፍያው በአንድ ጊዜ በከፍተኛ መጠን የጨመረው የእስካሁኑ ተመን አነስተኛ በመሆኑ እንደሆነ የኢትዮጵያ መድህን ድርጅት ዋና ሥራ አስፈጻሚ ነጻነት ለሜሳ ለመገናኛ ብዙኃን ተናግረዋል። የኢትዮጵያ አየር መንገድ በሶማሊያ አቪዬሽን የቀረበበትን ቅሬታ አስተካከለም። የኢትዮጵያ አየር መንገድ የሶማሊያ ሲቪል አቪዬሽን ባቀረበው ማስጠንቀቂያ መሠረት ሀርጌሳ የሚለውን በድረገጹ ላይ የተጠቀሰ የበረራ መዳረሻ ስያሜ ሀርጌሳ ሶማሊያ በሚል ስያሜ ቀይሮታል። የሶማሊያ ሲቪል አቪዬሽን ባለስልጣን ሀርጌሳ የሚለው የበረራ መዳረሻ ስያሜ የሶማሊያን የግዛት አንድነት ይጥሳል በማለት አየር መንገዱ እስከ ነሐሴ 23 ቀን ድረስ ማስተካከያ እንዲያደርግ ሰሞኑን ለአየር መንገዱ በጻፈው ደብዳቤ አሳስቦ ነበር። ይህ ካልሆነ ግን አየር መንገዱ ወደ ሶማሊያ የሚያደርገውን በረራ እንደሚያግድም ባለስልጣኑ አስጠንቅቆ ነበር። አየር መንገዱ ሀርጌሳ ሶማሊላንድ የሚለውን የቀድሞ መዳረሻ ስያሜ ሀርጌሳ በሚል ስያሜ ብቻ ያስተካከለው በቅርቡ ነበር። ሆኖም የሶማሊያ ሲቪል አቪዬሽን ማስተካከያውን እንደማይቀበል መግለጹን ተከትሎ ነው አየር መንገዱ ሀርጌሳ ሶማሊያ ውስጥ የምትገኝ መሆኑን የሚያረጋግጥ ተጨማሪ ማስተካከያ ያደረገው። የኢትዮጵያ አየር መንገድ ቀነ ገደቡ እንዲራዘምለት በደብዳቤ ጠይቆ እንደነበርና ባለስልጣኑ ግን ማስተካከያውን ለማድረግ ሁለት ቀን በቂ እንደሆነ ተጠቅሶ ጥያቄውን እንዳልተቀበለው ይታወሳል። በሰሜን ጎንደር በተከሰተ የመሬት መንሸራተት የ10 ሰዎች ህይወት አለፈ። በሰሜን ጎንደር ዞን ጠለምት ወረዳ አብና ቀበሌ ልዩ ስሙ ኖላ በተባለ ቦታ በመሬት መንሸራተት አደጋ የ10 ሰዎች ህይወት ሲያልፍ 8 ሰዎች ደግሞ ከባድ የአካል ጉዳት ደርሶባቸዋል። የአካል ጉዳት የደረሰባቸው ወገኖች በደጃች ሜዳ ጤና ጣቢያ የሕክምና እርዳታ ያገኙ መሆኑን የወረዳ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ገልጿል። በአደጋው ምክንያት 480 አባወራዎችና ሁለት ሺህ አራት መቶ የቤተሰብ አባላት መፈናቀላቸውን በመጥቀስ በጊዜያዊ መጠለያዎች እንደሚገ ተገልጿል። ከ35 በላይ የቤት እንስሳት መሞታቸውንና ከ30 ሄክታር በላይ በሰብል የተሸፈነ መሬትም ከጥቅም ውጭ መሆኑን የወረዳ ኮሚኒኬሽን ገልጿል። ከአራት ዓመት በፊት በቢሾፍቱ የተከሰከሰው የኢትዮጵያ አየር መንገድ አውሮፕላን የኤሌክትሪክ ችግር እንዳለበት አስቀድሞ ይታወቅ ነበር ተባለ። መጋቢት አንድ ቀን 2011 ዓ.ም ረፋድ ላይ መነሻውን አዲስ አበባ ቦሌ የዓለም አቀፍ አውሮፕላን ጣቢያ መዳረሻውን ደግሞ ወደ ጆሞ ኬንያታ ዓለም አቀፍ አየር ማረፊያ አድርጎ በረራ የጀመረው ኢቲ 302 መሬት በለቀቀ በስድስተኛው ደቂቃ ላይ በቢሾፍቱ አቅራቢያ ልዩ ስፍራው ቱሉ ፎራ በተባለ ቦታ ነበር የተከሰከሰው። የቦይንግ ኩባንያ ምርት የሆነው አውሮፕላኑ የበረራ ክፍል አባላት ሰዓቱን ጨምሮ 157 ሰዎችን አሳፍሮ ነበር። በአደጋው ሁሉም ተሳፋሪዎች ህይወታቸው ያለፈ ሲሆን የአደጋው መነሻ የአውሮፕላን አምራቹ ቦይንግ እንደሆነ የኢትዮጵያ መንግስት ባስጠናው ጥናት ሪፖርት ማስታወቁ ይታወሳል። ቦይንግ ኩባንያ መጀመሪያ ላይ ለአደጋው ኃላፊነት እንደማይወስድ የገለጸ ቢሆንም ዘግይቶ ግን ኩባንያው ጥፋቱን በማመን ለተፈጠረው አደጋ ኃላፊነት እንደሚወስድ መግለጹ ይታወሳል። ቢቢሲ ዋቢ ያደረጋቸው የቀድሞ የቦይንግ ኩባንያ ስራ አስኪያጅ ግን የተከሰከሰው የኢትዮጵያ አየር መንገድ አውሮፕላን የኤሌክትሪክ ማስተላለፊያ መስመሮቹ ላይ እክል እንደነበ የነበረበት ቦይንግ አስቀድሞ ያውቅ ነበር ብለዋል። የቀድሞ ስራ አስኪያጅ የሚመሩት ፋውንዴሽን ፎር አቪዬሽን ሴፍቲ የተባለ ተቋም ንብረትነታቸው የኢትዮጵያ አየር መንገድና የኢንዶኔዥያ አየር መንገዶች የሆኑት 737 ማክስ 8 አውሮፕላኖች ከመከስከሳቸው በፊት የኤሌክትሪክ መስመሮች ላይ እክል እንደነበረባቸው ቦይንግ እያወቀ ዝም ማለቱን ጠቁመዋል። ከአደጋው በኋላም ኩባንያው አውሮፕላኖቹ የኤሌክትሪክ ችግር እንዳለባቸው የሚያሳየውን መረጃ መደበቁንም አስታውቀዋል። በአሁኑ ወቅት ከ1 ሺህ በላይ 737 ማክስ 8 አውሮፕላኖች በመላው ዓለም የበረራ አገልግሎት በመስጠት ላይ ሲሆኑ ተመሳሳይ አደጋ ሊያጋጥማቸው እንደሚችልም ቢቢሲ ዘግቧል። በቢሾፍቱ አቅራቢያ በተፈጠረው አደጋ ምክንያት ህይወታቸውን ቃቱ ሰዎች መካከል ዘጠኙ ኢትዮጵያውያን ሲሆኑ፣ 32ቱ ኬንያውያን፣ 18ቱ ካናዳውያን፣ ስምንቱ ቻይናውያን፣ ሰባቱ ፈረንሳውያን፣ ስድስቱ ከግብፅ፣ አምስቱ ከሆላንድ እንደዚሁም አራቱ ደግሞ ከህንድ እንደሆኑ በወቅቱ መገለጹ ይታወሳል። በማገዶ ጭስና ተቀጣጣይ ነገሮች የሚመጣ የካንሰር በሽታ እየተስፋፋ ነው ተባለ። በማገዶ እንጨትና ተቀጣጣይ ነገሮች አማካኝነት የሚመጣ የሳምባ ካንሰር መጨመሩን የኢትዮጵያ ቶራሲክ ሶሳይቲ ባወጣው ጥናት አመልክቷል። የሳምባ ካንሰር ተጋላጭነት መጠን በሴቶችና በወንዶች መካከል ተመጣጣኝ ነው ብሏል። ብዙዎቹ የሳምባ ካንሰር ታማሚዎች ወደ ሕክምና የሚመጡት ዘግይተው መሆኑን ያመለከተው ጥናቱ የሳምባ ካንሰር አራት ደረጃዎች እንዳሉትም ጠቁሟል። በመጀመሪያው የሳምባ ካንሰር ደረጃ ላይ የሚገኙ ታማሚዎች ወደ ህክምና ተቋም ከመጡ የመዳን እድላቸው ሰፊ መሆኑን የሚጠቅሰው ጥናቱ በሶስተኛና አራተኛ ደረጃ ላይ ሆኖ ከመጡ ግን የመፈወስ እድላቸው ጠባብ ነው ይላል በኢትዮጵያ ከዘጠና በመቶ በላይ የሳምባ ካንሰር ታማሚዎች ወደ ህክምና ቦታ የሚመጡት በመጨረሻዎቹ ሁለት ደረጃዎች ላይ ከደረሱ በኋላ መሆኑን የገለጸው ጥናቱ በኢትዮጵያ የሳምባ ካንሰር ህሙማን አማካይ እድሜ ከሌሎች ሀገራት አማካይ የሳምባ ካንሰር ታማሚዎች አንጻር ወጣት መሆናቸውን ጠቁሟል በዚህም 55 ወይም 56 እድሜያቸው ላይ ታማሚ እንደሚሆኑ ነው ጥናቱ ያረጋገጠው ናቱ በማገዶ እንጨት፣ በከሰል በኩበት ጭስና ሌሎች ተቀጣጣይ ነገሮች የሚመጣው የሳምባ ካንሰር አይነት እየጨመረ መምጣቱን አመልክቷል። ይሁንና የትኛው የማገዶ አይነት የሚለውን ግን ተጨማሪ ጥናት ይፈልጋልን ብሏል። የሳምባ ካንሰር በአብዛኛው በሲጋራ ጭስ የሚመጣ ቢሆንም በኢትዮጵያ ሲጋራ የሚያጨሱ ሴቶች ቁጥር ከአንድ መቶ በታች ሆኖ እያለ ለሳምባ ካንሰር ያላቸው ተጋላጭነት ግን ከወንዶች እኩል ነው ሲል የኢትዮጵያ ቶራሲክ ማህበር በጥናቱ አመልክቷል። አሜሪካ አንድ ነጥብ ስድስት ሚሊዮን በጸረ ወባ መድኃኒት የተነከሩ የወባ መከላከያ ጎበሮችን አሰራጨች። አሜሪካ አንድ ነጥብ ስድስት ሚሊዮን በጸረ ወባ መድኃኒት የተነከሩ የወባ መከላከያ ጎበሮችን የወባ በሽታ በተስፋፋባቸው 28 አካባቢዎች ማሰራጨቷን የአሜሪካ ኤምባሲ አስታውቋል። አጎበሮቹ በትንሹ 3 ሚሊዮን ሰዎች ከወባ በሽታ እንደሚከላከሉም ኤምባሲው ገልጿል። የአሜሪካ ዓለም አቀፍ ተራድኦ ድርጅት ዩኤስ አይዲ አጎበሮችን ለመግዛት ሰባት ሚሊዮን ዶላር ወጪ አድርጓልም ተብሏል። ከአምስት ዓመት በፊት በመላ ሀገሪቱ ወደ አንድ ሚሊዮን ወርዶ የነበረው የወባ በሽታ ታማሚዎች ቁጥር በአሁኑ ወቅት ወደ አምስት ሚሊዮን አሻቅቧል ተብሏል። የኢትዮጵያ በመጪው መስከረም ወር ወደ ታንዛኒያ ኤሌክትሪክ ኃይል ኤክስፖርት ማድረግ የሚያስችል ቴክኒካዊ ስራዎች እያጠናቀቀች ነው ተባለም በመጭው መስከረም ወር ወደ ታንዛኒያ ኤሌክትሪክ ኃይል ኤክስፖርት ማድረግ የሚያስችል ቴክኒካዊ ስራዎች መጠናቀቃቸውን የኢትዮጵያ ኤሌክትሪክ ኃይል ዋና ስራ አስፈጻሚ ኢንጂነር አሸብር ባልቻ ሰሞኑን ለመገናኛ ብዙሀን አስታውቋል። የተቋሙን ገቢ ለማሳደግ በሀገር ውስጥ የኃይል ሽያጭ እየተከናወኑ ካሉ ስራዎች በተጨማሪ የውጭ ምንዛሬ ግኝትን ለማሳደግ የሚያስችሉ የተለያዩ ስራዎች እየተከናወኑ ይገኛሉ ሲሉ ዋና ስራ አስፈጻሚው ገልጸዋል። ተቋሙ ምስራቅ አፍሪካ የኃይል ቋት የመሆን ራዕይ በመያዝ ኃይል እያቀረበባቸው ካሉ ሀገራት በተጨማሪ ከተለያዩ ሀገራት ጋር ትስስር ለመፍጠር እየሰራ እንደሚገኝም ጠቁመዋል። በአሁኑ ወቅትም ከታንዛኒያ ጋር ትስስር ለመፍጠር በተቋማት ደረጃ የሚከናወኑ ቴክኒካል ስራዎች እንደተጠናቀቁ ጠቅሰው በኬንያ ታንዛኒያ ያለው የማስተላለፊያ መስመር ፍተሻ በአመቱ መጨረሻ ሊከናወን እንደሚችልም ጠቁመዋል። በኢትዮጵያ በኩልም ሽያጩ ከዚህ በፊት በተገነባው የኢትዮ ኬንያ ከፍተኛ ኃይል ማስተላለፊያ መስመር በኩል እንደሚከናወን ኢንጂነሩ አክለው ገልጸዋል። የታንዛኒያ በቀጣዩ መስከረም ወር አጋማሽ የኃይል ሽያጭ ሙከራም እንደሚጀመርም ገልጸዋል። በቀጣይም ከደቡብ ሱዳን፣ ሶማሊላንድ እና ሶማሊያ ጋር ትስስር ለመፍጠር መታቀዱንና ሀገራቱም የኃይል ግዢ ፍላጎት ማሳየታቸውን ዋና ስራ አስፈጻሚው አክለው ተናግረዋል። በጣና ሐይቅ ላይ የተንሰራፋው እምቦጭ አረም በሌላ አቅጣጫም ተከሰተም። የዘንድሮ ክረም ጠንከር ያለ በመሆኑ አረሙ እንደሚስፋፋ ግምቶች መኖራቸውን የጣና ሐይቅና ሌሎች የውሃ አካላት ጥበቃ ማልማት ኤጀንሲ የመጤና ተስፋፊ ዝርያ ክትትልና ቁጥጥር ተወካይ ዳይሬክተር አቶ መዝገቡ ዳኘው ለሀገር ውስጥ መገናኛ ብዙሃን ተናግረዋል። በጣና ሐይቅ ላይ አረሙ በሰሜንና በሰሜን ምስራቅ የሐይቁ ክፍል የነበረ ቢሆንም ከቅርብ ጊዜያት ወዲህ ግን በደቡብ ምዕራብ በኩልም መከሰቱን ገልጸዋል። ይህም ከዚህ አልፎ በምዕራብ በኩል የሚገኘውን የሐይቁን ክፍል ሊሸፍን ይችላል የሚል ስጋት መኖሩንም ተናግረዋል። በዚህ በኩል የአረሙ መስፋፋት ስጋት ከፍተኛ መሆኑን ገልጸዋል። በሚቀጥለው በጀት ዓመት ከዚህ በፊት ሲሞከሩ ከነበሩ አማራጮች ሌላ በተመረጡ ሳይቶችም ከባህር ዳር ዩኒቨርሲቲ ጋር በመተባበር በምርምር ደረጃ ሲሰራ የቆየ ወይብሎችን በማራባት እንቦጩን እንዲመገቡና አረሙ እንዳይስፋፋ የማድረግ ስራዎች እንዲከናወኑ እየተሰራ መሆኑንም ገልጸዋል። መንግስቱ ኃይለ ማርያም የስደተኛው መሪ ትረካዎች የተሰኘ አዲስ መጽሐፍ ለንባብ በቃ። በደራሲ ይታገሱ ጌትነት የተዘጋጀውና መንግስቱ ኃይለ ማርያም የስደተኛው መሪ ትረካዎች የተሰኘ መጽሐፍ ሰሞኑን ለአንባቢያን ቀርቧል። መጽሐፉ የቀድሞው የኢትዮጵያ ፕሬዚዳንት ኮሎኔል መንግስቱ ኃይለማርያም ከልጅነት አንስቶ እስከ ዛሬ ድረስ ያሉበትን የስደት ዘመን ድረስ ያተጓዙባቸውን ግላዊ ታሪኮች፣ የህይወት ገጠመኞችና ወቅታዊና ነባር የፖለቲካዊ ግምገማዎችን አካቶ ይዟል ተብሏል። የዚህ መጽሐፍ አቢ ትኩረትም እንደ ሰው የኮሎኔል መንግስቱ ኃይለማርያምን ማንነትና ስብዕና መመልከትና ያልተደመጠውን ድምጻቸው መስማት ነው ተብሏል። የመጽሐፉ ፀሐፊ ታገሱ ጌትነት በህይወቴ ፈጸምኳቸው ከምላቸው በርካታ ቁም ነገሮች ውስጥ ምናልባት ይሄኛው አብዩ ይሆናል ሲልም መጽሐፉን በድካም እንደሰራው ገልጿል። በተጨማሪም በዚህ መጽሐፍ ውስጥ ያሉ ቁም ነገሮች ለታሪክ አጥኚዎች ግብአት፣ ለከያንያን የመነሻ ሐሳብ፣ ለፖለቲከኞች ትምህርት፣ ለጋዜጠኞችን መረጃ፣ ለወጣቶች ደግሞ የህይወት ልምድን፣ ለሌሎች እንደሙያቸውና ማንነታቸው የሚወስዱት ቁም ነገር አያጡም በትም ሲል መጽሐፉን ስላዘጋጀበት ቁም ነገር ገልጿል። የመጽሐፉ አሳታሚና አከፋፋይ ዋሊያ መጽሐፍ መደብር ሲሆን በበርካታ መጽሐፍት መደብሮች እንደሚገኝም ተገልጿል። በመጨረሻም ሴት እየመሰለ የሚያጭበረብረው ወጣት በ11 ወራት ውስጥ ለሦስተኛ ጊዜ ሲያጭበረብር ተያዘም። በመስከረም ወር 2016 ዓ.ም በጋምቤላ ክልል ዲማ ወረዳ ሴት መስሎ እንደ ሴት ተኳኩሎ ጡት ማስያዣ አድርጎ የፈረስ ጸጉር ቀጥሎ ያታለለው ወጣት በሌላ ስፍራ ለሦስተኛ ጊዜ መውያዙን የክልሉ ፖሊስ ኮሚሽን አስታውቋል። ከ11 ወራት በፊት ሴት በመምሰል በዲማ ወረዳ ተቀጥሮ እየሰራ እንዳለ በሰራተኞቹ ጥቆማ ተይዞ እንዲታሰር ቢደረግም ግን በተግባሩ ቀጥሎበት እንደነበር የጋምቤላ ክልል አስታውቋል። በትክክለኛ መጠሪያ ስያሜው ቢኒያም ከበደ በወቅቱ እንዲለቀቅ ቢደረግም ከዚያው ድርጊቱ ስድስት ወራት በኋላ በመጋቢት ወር 2016 ዓም በሌላ ስፍራ በሸካ ዞን አንድራቻ ወረዳ ጌጫ ከተማ ሴት ነኝ ብሎ ሕብረተሰቡን ሲያታልል ነበር። ለሁለተኛ ጊዜ ተይዞ እንዲታሰር የተደረገው በሁለቱ አካባቢዎች ማለትም በጋምቤላ ከተማና፣ በደቡብ ክልል ደግሞ በሸካ ዞን አንድራቻ ወረዳ ጌጫ ከተማ በቁጥጥር ስር እንዲውል ተደርጎ የነበረው ወጣት ቢኒያም በአሁኑ ወቅት ደግሞ በሌላ በደቡብ ምዕራብ ኢትዮጵያ ክልል ካፋዞን ቦንጋ ከተማ ለሶስተኛ ጊዜ እንደ ሴት በመሆን ቀሚስ ለብሶ ጦት ማስያዣ አድርጎና ዊግ ጨምሮ ሲንቀሳቀስ በቁጥጥር ስር መዋሉን የደቡብ ምዕራብ ኢትዮጵያ ክልል ፖሊስ ኮሚሽን ገልጿል ግለሰቡ አንድ ዓመት ባልሞላ ጊዜ ውስጥ ቦታ እየቀያየረ ድርጊቱን ሲፈጽም በካፋዞን ቦንጋ ከተማ ላይ መያዙን ሦስተኛው ድርጊቱ መሆኑ Tagli il gesto. report.